በመተከል ዞን ከቤት ንብረታቸው የተፈናቀሉ ዜጎችን ወደ ቀያቸው ለመመለስ እና ዘላቂ ሰላም ለማስፈን የተለያዩ የሰላም እና የእርቅ ጉባኤዎች እየተካሄዱ እንደሚገኙ የዞኑ የተቀናጀ ግብረ ኃይል አመልክተዋል። በጉባ ማንዱራ፣ ዲባጢ እና ቡለን ወረዳዎች የሰላም ጉባኤዎች መካሄዳቸውን የግብረ ኃይሉ አባል የሆኑት ኮሎኔል አሸናፊ ኦሊ ለዲ ደብልዩ ተናግረዋል። 164 በሚደርሱ ቀበሌዎችም የሰላም ጉባኤዎች የተካሄዱ ሲሆን ወደ ጫካ ሸሽቶ የነበሩ ዜጎችም ወደ ቀያቸው እየተመለሱ መሆኑን ጠቁመዋል። በዞኑ በተፈጠረው የጸጥታ ችግር ተፈናቅለው በጊዜ መጠለያ ጣቢያ ከሚገኙት በተጨማሪም በርካታ ዜጎች ወደ ጫካና የተለያዩ ስፍራዎች ሸሽቶ መቆየታቸውን አብራርተዋል። በዞኑ ዘላቂ ሰላም በማስፈን ሁሉንም ዜጎች ወደ ቀያቸው ለመመለስም በሁሉም አካባቢዎች የሰላምና እርቅ ጉባኤዎች እንደሚካሄዱም አክለዋል። ከከተማም ወደ ቀበሌያቸው ወደ ተፈናቀሉበት ቀበሌ የተመለሱ አሉ። በተመሳሳይ ወደ ጫካ የተፈናቀሉ የግሙዝ ማህበረሰብም በርካታ የተመለሱ አሉ። ቁጥር ደረጃ በመጀመሪያዎቹ ወራት አሁን ሁለት ወራችን ነው እዚህ ከመጣን። በመጀመሪያ ወር ከከተማ ወደ ቀበሌ የተመለሱ ወደ ስምንት ሺ ዘጠኝ መቶ ሀምሳ ሰዎች አካባቢ አሉ። ከጫካ የተመለሱ የጉሙዝ ማህበረሰባት ደግሞ ወደ ሰላሳ አራት ሺ ስድስት መቶ አካባቢ ናቸው። አሁን ከዛ ከቀጥሎ በሁለተኛ ወር ሁለተኛ ወር ብለን በገመገብ ነው መሰረት ስድስት መቶ ሰባ አንድ የሚሆኑት የድባጤና ጉባ አካባቢ ወደ ከተማ ተፈናቅለው የነበሩ የማህበረሰብ ክፍል ወደ ቀያቸው ተመልሷል። አርባ አምስት ሺ ሶስት መቶ አካባቢ የሚሆኑ የጉቡዝ ማህበረሰብ ደግሞ ወደ ቀያቸው ተመልሷል። ስለዚህ በድምሩ ሲታይ የተወሰኑ ቢኖሩም ያልተመለሱ አብዛኛው ከጫካ ወደ ቀበሌያቸው የተመለሱ ሲሆኑ አሁን ከ የተፈናቃይ ጣቢያ ላይ የሚገኙት እነሱን ለመመለስ አንዳንድ ቅድሚያ መሰረት ያለባቸውን ነገሮች እያስተካከልና እየሰራ ያለ ነው። በቅርቡ የመመለሱ ስራ ይጀመራል። ከሳምንት በፊት በዞኑ በተካሄደው የሰላም ጉባኤ ላይ የተሳተፉት ከዳንጉር ወረዳ ተፈናቅለው የነበሩት አቶ ኃይሉ ምትኩ በአካባቢው አሁንም አልፎ አልፎ የሚስተዋሉ ጥቃቶች መኖራቸውን ገልጸው ከሚካሄዱት እርቆች ጎን ለጎን መንግስት ዘላቂ ሰላም ማስፈን እንዳለበት ሀሳብ አቅርበዋል። ለተፈናቀሉ ዜጎች የሚቀርቡ የዕለት ደራሽ ድጋፎች አነስተኛ መሆኑንም በየጊዜው የሚቀርቡ ቅሬታዎች ናቸው። ተመልሳችሁ ነበራችሁበት ቦታ ገብታችሁ ሻታርሱ ወይም ደግሞ ለቤተሰበቻቸው ብትመሩ ሳት ላይኖረው ይችላል እና ዞሮ ዞሮ ውጤት አመጣም አላመጣም መገናኘቱ ሳት የለውም በሚል አሳብ አስበን ነው። እኛም እንደው ግራው ስለገባን ልም እንዳሉ ላ በቃ በጣም እየተቸገርንም ስለሆነ ችግር እንደ አማራጭ ብሎ ያዝ ነው ብንገናኝም ክፋት የለውም ለማለት ያህል አስበን ነው እንጂ ይሁን እስከ መጨረሻው መፍትሄ አመጣ ነው የሚለው እንደኔ ምንም ብዙም አይመስለ የቤንሻንጉል ጉሙዝ ክልል የአደጋ ስጋት ስራ አመራር ኮሚሽን በበኩሉ በዞኑ የተፈናቀሉ ዜጎች ቁጥር ከ190 ሺህ በላይ መድረሱን ገልጸው የወደሙ ቤቶችን መልሶ የመገንባት ስራ እያከናወነ እንደሚገኝ አስታውቀዋል። የዕለት ደራሽ ድጋፎችን ለማዳረስ በዞኑ የማስተባበሪያ ጽሕፈት ቤት ከፍቶ አገልግሎት እየሰጡ እንደሚገኙ የኮሚሽኑ ኃላፊ አቶ ታረቀይ ታስሳ ተናግረዋል። በአጠቃላይ ወደ 196,317 ነው አሁኑ ጊዜ ያለን ይህ መረጃ እንግዲህ ዜጎች ሳይፈናቀሉ ለአንድ ወር አካባቢ ቆይተዋል። ይሄ ቁጥር ስልሳ ስምንት ሺ አንድ መቶ አስራ አምስት ከጫካ የተመለሱ የጉሙዝ ማህበረሰብን ነው ጨምሮ ነው። ድጋፍን በተመለከተ ድጋፎች በጥሩ ሁኔታ እየገቡ ናቸው። በድጋፍ በኩል ምንም አይነት አሁን ቅሬታዎች እየቀረቡ አይደለም። እንደ መጀመሪያዎቹ አካባቢ በጣም በተሰራው ቅንጅታዊ አሰራር ጥሩ ነገሮች ናቸው እንግዲህ ያሉት። ጉባ አካባቢ እና ዲባጤ አካባቢ ላይ የድጋፍ ማቆራረጦች ነበሩ ከባለፈው ባለፈው ሳምንት ድረስ አሁን ግን ከፌዴራል መንግስት ጋር በተነጋገር ነው መሰረት ይህም በቂ የሆነ ድጋፍ እየቀረበላቸው ነው ያለው። ከዚህ ቀደም የተባበሩት መንግስታት የስደተኞች መርጃ ድርጅት በመተከል ዞን የሚስተዋለውን ግጭት ሸሽተው ሰባት ሺህ የሚደርሱ ዜጎች ወደ ሱዳን ብሉ ናይል ግዛት መሻገራቸውን ገልጸዋል። ለዲ ደብሉ ዘገባ ነጋሳ ደሰለኝ ከአሶሳ